የዕለቱን አብይ ርዕስ ነበር የሰማ ነው። መለስካቸው አምሃ እናመሰግናለን። የትንታኔው መጽሔት ይቀጥላል። በአፍሪቃ የንግድ እንቅስቃሴ ካልተስፋፋና በተለይ የጎረቤታማ ሀገሮች ድንበሮቻቸውን ለስራና ለንግድ ክፍት ካላደረጉ እድገታቸው ፈተና እንደሚገጥመው፣ ወደ አውሮፓ የሚፈልሰው ሰው ቁጥርም እንደሚጨምር የዓለም ባንክ ፕሬዚደንት ዛሬ ገልጸዋል። የሀገሮች ምጣኔ ሀብት ቅንጅትና ንግድን የሚያስፋፉ ፖሊሲዎች በአፍሪቃ ሀገሮች በአሁኑ ወቅት አነስተኛ መሆናቸው አሳሳቢ እንደሆነ ኪም ዮንግ ኪም ለጋዜጠኞች አስታውቀዋል። ሄኖክ ሰማ ጊዜ ዓመታዊውን የዓለም ባንክና የዓለም የገንዘብ ድርጅት ወይም የአይኤምኤፍን ጉባኤ እየተከታተለ ነው፣ እዚያው ይገኛል። ሄኖክ እንደምናመሸ እንደምናመሸ። ሰለሞን እግዚአብሔር ይመስገን። ሄኖክ የአፍሪካ ሀገሮች የምጣኔ ሀብት ቅንጅትና የንግድ ግንኙነቶችን በማቀላጠፍና በማሳለጥ ላይ ነው ያተኮሩት፣ ፕሬዚደንት ኪም እና ምን ማለታቸው ነው ለመሆኑ? እንግዲህ እንደው በአጠቃላይ ስዕሉን ለመስጠት ያህል የዓለም ባንክ ፕሬዚዳንት ኪም ዮን ኪም በዛሬው ዕለት በሰጡት የጋዜጣዊ መግለጫ የዓለም ምጣኔ ሀብት እድገት በተፈለገው ፍጥነት አለመሄዱን አስመልክቶ ሰፋ ያለ ንግግር አድርገዋል። ይሄ ደግሞ በተለይ በማደግ ላይ ባሉ ምጣኔዎች እንደ ኢትዮጵያ ያሉ የሚያሳድረውን ተጽዕኖ ገምግመዋል። እንግዲህ ወደ አፍሪካ ስንመጣ የሀገሮች ምጣኔ በአጠቃላይ ቅንጅት ወሳኝ ነው። እርስ በርስ መናገድና እርስ በርስ አብሮ መስራት ለእድገትም ለልማትም ወሳኝ ነው ብለዋል። እስኪ እናድምጥ። አካባቢያዊ ቅንጅት ግዙፉ ጉዳያችን ነው። አሁን የምናየው በደቡብ እስያ አፍሪካ ውስጥና በመካከለኛው ምስራቅ የአካባቢያዊ ቅንጅት ችግር መኖሩን ነው ይህ ትልቁ ችግራችን ነው በችግር መዝገባችን ላይም ቀዳሚው ጉዳይ ነው አውሮፓ ውስጥ አካባቢያዊ ቅንጅትና መተጋገዝ ምን ያህል ጉልበት እንዳለው እናያለን ድህነትን አለመተካከልን በመቀነስ የንግድን እንቅስቃሴ በመጨመር በኩል ያለውን ድርሻ እየተመለከትን ነው ስለዚህ አካባቢያዊ ቅንጅት እጅግ በጣም ጠቃሚ ጉዳይ ነው። ከዚህ ጋር ተያይዞ የአካባቢያዊ ቅንጅት ምን አይነት ትርጉም አለው? ምን አይነት ፋይዳ አለው የሚለው ጥያቄ ይነሳል። አፍሪካስ እንዴት ነው? በዚህ አይነት መልኩ በጣም በርካታ ሀገሮች ያሉባት የተለያዩ ምጣኔ ሀብቶች እድገታቸውም እንደዚህ ፍጹም የተለያየ ሁኔታዎች ባሉበት በአውሮፓ ምሳሌ ሳይሆን በተለያየ በራሷ መንገድ አፍሪካ እንደምታድግ ነው። ምጣኔያቱ ባለሙያዎቹም የሚያስረዱት እንደው ነገሩ ለማስረዳት ያህል አዎ፣ እንዳልከው ነው። አፍሪካ እኮ እንደ አውሮፓ አይደለችም በጣም የተዘበራረቀች ነች። ፖለቲካዋ ጫፍና ጫፍ የረገጠ ነው። የሀብቷም ሁኔታ እንደ ናይጄሪያ እና እንደ ጅቡቲ አይነት ሰማይና መሬትን የሚያክል ልዩነት ያላቸው ሀገሮች ነው እና ለማመሳከርና ለማገናዘብ አስቸጋሪ ነው የሚመስለው አዎ አፍሪካም የራሷ የሆነ የአካባቢያዊ ውህደት እንደሚኖራት ነው የሚገልጹት። እንዲያው ነገሩን ለማስረዳት ያህል አካባቢ ውህደት ስንል መጀመሪያ የፖለቲካ ውህደትም ሳይሆን እርስ በርስ መናገድ መቻል። ኢትዮጵያና ኤርትራ ድንበራቸውን ከዘጉ ምን ያህል ጊዜያቸው ነው? ሸቀጦችና ንግዶች አይተላለፉም። በኢትዮጵያና ሶማሊያ መካከል ያለው በኢትዮጵያና በኬንያ መካከል ያለው የአፍሪካ ጎረቤት ሀገሮች እርስ በርስ የሚናገዱት አስር ከመቶ ብቻ ነው። እንዲያውም የዓለም ባንክ ፕሬዚዳንት እንደገለጹት ከአውሮፓና ከአሜሪካ ጋር መናገድ ይቀላቸዋል ሲሉ ነበር። ድህነትን ለመቀነስ ደግሞ እርስ በርስ መናገድ ወሳኝ ነው ብለዋል። ፕሬዚዳንት እናድምጥ። እንደ እኔ እንደ እኔ ንግድ ድህነት እንዲያከትም ለማድረግ እጅግ አስፈላጊ ነው። አንዲት ሀገር ድህነቷ የበዛ በሆነ መጠን ከንግድ ተጠቃሚ የመሆኗም ዕድል የዚያኑ ያህል ከፍ ያለ ነው። ስለዚህ ባለፉት ዓመታት ባጋጠመን የእድገት መቀዛቀዝ መጠን በጣም እየሰጋን ነው። በመሆኑም ንግድ እንዲነቃቃና እንዲጠናከር እንፈልጋለን። በተለይ ደግሞ አፍሪካ ውስጥ የንግድ መሰናክሎች እንዲወገዱና ንግዱ የተሻሉ እድሎችንና ጥቅሞችን እንዲያስገኝ እንፈልጋለን። መገለል አዝማሚያና ከንግድ ግንኙነቶች የመራቅ እንቅስቃሴ ለድሆች በጣም መጥፎ ነው ድህነትን ለመቀነስ ለሚደረገው ጥረትም ደንቃራ ነው። ሄኖክ፣ የዓለም ባንኩ ፕሬዚደንት ኪም ዮን ኪም በዚሁ ዛሬ በሰጧችሁ መግለጫ ላይ የግጭቶችን የስደትና የፍልሰትን ጉዳይ አስመልክተው በተለይ ደግሞ አፍሪካ ቀንድንም አንስተው ተናግረው ነበር። እስቲ ዘርዘር አድርግልን ይህንን። ልክ ነው እንግዲህ በተለይ የአውሮፓ ሀገሮች ከአንድ ሚሊዮን በላይ ስደተኞች ከመካከለኛው ምስራቅና ከሰሜን አፍሪካ እየሄዱ እንደሚገኙ ይታወቃል። የሶሪያውንም ግጭት ሽሽት የሚፈልሱ ሰዎች በርካታዎች ናቸው። ፕሬዚደንት ኪም አንድ ያሰመሩበት ጉዳይ የአፍሪካ ቀንድና የሳህል አካባቢዎች የምጣኔ ሀብት እንቅስቃሴዎቻቸው ካልተስፋፉና ካልተበረታቱ፣ የስራ እድሎች ለወጣት ትውልድ ካልተፈጠሩ፣ እንደዚሁም ደግሞ ግጭቶች ከተባባሱ የስደተኛውና የፍልሰተኛው ቁጥር በእጅጉ ያሻቀባል ሲሉ ነው የገለጹት። አሁን የሚያስጨንቀን ጉዳይ አለመረጋጋቱ በሳህል አውራጃ ሁሉ ቢዛመትስ ወደ መካከለኛው አፍሪካ ቢዛመትስ፣ በእነዚህ አካባቢዎች ያሉ ስደተኞች እየተፈናቀሉ ወደ አውሮፓና ወደ ሌሎች አካባቢዎች ቢጎርፉስ የሚለው ነው። እኔ እንደሚመስለኝ ግጭቶችን መዘንጋት በዓለም ዙሪያ ከፍተኛ ጫና ሊያሳድር የሚችልን ግዙፍ አደጋ ችላ ማለት ነው። መካከለኛው ምስራቅና ሰሜን አፍሪካ ብቻ አይደለም እያየን ያለነው ሳህልንና የአፍሪካ ቀንድንም ጭምር ነው። ሰለሞን እንዲያው ለማጠቃለል ያህል እዚህ ላይ እንግዲህ የዓለም ምጣኔ ሀብት በዚህ በያዝነው ዓመት በሶስት ነጥብ ሁለት ከመቶ ነው እንደሚያድግ የሚጠበቀው። የኢትዮጵያ ምጣኔ ሀብት በአካባቢው በተከሰተው ድርቅ የተነሳ ወደ አራት ነጥብ አምስት ከመቶ ይወርዳል። ይሄም ከሰነበተበት በጣም በእጅጉ ያነሰ በመሆኑ ሁኔታዎች፣ ግጭቶች እና ያልተጠበቁ የድርቅና የአካባቢ አየር ለውጦችም የሚያስከትሏቸውን ተጽዕኖ የሚያስይ ነው። ሰለሞን አመሰግናለሁኝ። ሄኖክ እንግዲህ ተጨማሪ ዘገባዎችን ደግሞ ወደፊት እንጠብቃለን። ለዛሬ ደህና ሰላም። መልካም ስራ፣ መልካም ቆይታ። አመሰግናለሁ ሰለሞን።